የዲደብሊው ዜና ጤና ይስጥልኝ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። በቂሊንጦ ማረሚያ ቤት ቃጠሎ ተከሰው ጥፋተኛ የተባሉ አራት ተከሳሾች ለፍርድ ቤት የቅጣት ማቅለያ እናቀርብም አሉ። ለጥቅምት 18 2012 ተለዋጭ ቀጠሮ ተሰጥቷቸዋል። የኢህአዴግ ውህደትን በተመለከተ አንዳንድ ድርጅቶችና ግለሰቦች የሚሰጡት የተለያየ የተዛባ መረጃ ተቀባይነት የሌለው ነው ሲል የቤኔሻንጉል ጉሙስ ክልል ገለጸ። በሌላ በኩል የኢህአዴግ ሌላኛው አጋር ድርጅት የሆነው የሶማሌ ዲሞክራሲያዊ ፓርቲ ሶዴፓ ዛሬ ባወጣው መግለጫ ተመሳሳይ ሀሳብ አንጸባርቋል። ግብጽ በዚህ ሳምንት በታላቁ የህዳሴ ግድብ ግንባታ ላይ በሚደረገው ድርድር የውጭ አሸማጋይ ጣልቃ እንዲገባ ግፊት እንደምታደርግ ተገለጸ። ግብጽ ዩናይትድ ስቴትስንና አሊያም አውሮፓ ህብረትን በአሸማጋይነት እንደምትፈልግ ታውቋል። ዜናው በዝርዝር የኢህአዴግ ውድህትን በተመለከተ አንዳንድ ድርጅቶችና ግለሰቦች የሚሰጡት የተለያየ የተዛባ መረጃ ተቀባይነት የሌለው ነው ሲሉ የቤኔሻንጉል ጉሙዝ ክልል ርዕሰ መስተዳደር አቶ አሻዴል ሐሰን ተናገሩ። ርዕሰ መስተዳደሩ ይህንን የተናገሩት ከትላንት በስቲያ ቅዳሜ ለጋዜጠኞች በሰጡት መግለጫ ነው። የአሶሳው ወኪላችን ንጋሳ ደሳለኝ በላከልን መረጃ መሰረት በኢህአዴግ በኩል ውህድ ፓርቲ ለመመስረት በሚደረገው ዝግጅት በንቃት እየተሳተፉ እንደሆነ የተናገሩት አቶ አሻዴል ለውህደቱ ድጋፋችንን የምንገልጸው ጉዳትና ጥቅሙን አመዛ ነው ነው ነው ብለዋል። ድርጅት ከሀገርና ከህዝብ በላይ አይደለም ያሉት አቶ አሻዴል ሐሰን ህዝብን ብዥታ ውስጥ ለመክተት የሚፈልጉ ቡድኖች ሰከን ብለው የኢህአዴግን ውህደት ቢያስቡበት ጥሩ ነው ሲሉ አሳስበዋል። ለሀገራችን የሚበጀው ለህዝቡ የሚጠቅም ነገር በግለሰቦች ወይም በቡድን ወይም በአንድ ድርጅት ፍላጎት ላይ የተመሰረተ አይደለም። ይሄ ማለት ሌላ ነገር ለማግለል ሳይሆን ዲሞክራሲያዊ የሆነ ውይይት ተደርጎበት ለሀገራችን የሚበጀውን ሁኔታ ይዘን መቀጠል ተገቢ ነው የሚሆነው አሁን በተለያየ ድርጅት ላይ እየተሰጡ ያሉ መግለጫዎች አሉ። አንዳንዶቹ ደግሞ የአጋር ድርጅቶች ጠበቃ አድርጎ የማንጸባረቅ ሁኔታዎች አሉ። እኛ አሁን ባለንበት ሁኔታ ውሳኔው ላይ ሰነዱ ላይ ከዝግጅቱ ጀምሮ የነቃ ተሳትፎ እያደረግን ስለሆነ ጉዳቱንን ጥቅሙን በአግባቡ እየተረዳን ነው። አሁንም ድጋፋችን እየገለጽ ያለ ነው። ስለዚህ አንዳንዶቹ የአጋር ድርጅቶች እንዲህ ማድረግ አለባችሁ በአሁኑ ሰዓት እየታሰበ ያለው ውህደትም ወደ አህዳዊ ወደ ድሮ ስርዓት የሚመልሰን እንዳልሆነ እኛም እናውቃለን። ሁለተኛ በፌዴራል ስርዓቱ ላይ የነበሩ ኃይሎች እያስተካከለ የሚሄድ እንጂ ሌላ ችግር የሚፈጥር አይደለም። የቤኒዥ ሀንጉል ጉሙዝ ክልል ርዕሰ መስተዳደር አዲስ የሚመሰረተው ውህድ ፓርቲ ያስቀመጠው አቅጣጫ የሀገራችንን ብሔር ብሔረሰቦች ያገኙትን ራስን በራስ ማስተዳደር መብት የሚያጠናክር ነው ብለዋል። አጋር ድርጅቶች በሀገሪቱ ጉዳይ ላይ እኩል ውሳኔ ሰጪ የሚሆኑበት ነው ሲሉም አክለዋል። አሁንም መቋጫ ያላገኘ ቢሆንም ውህደቱ ለሀገራችንም ጠቃሚ ሊሆን ስለሚችል በአጋር ድርጅቶች እየተነሱ ያሉ ጥያቄዎች ምላሽ ያገኛል ብለን የምናስበው አሁንም ያሉ የኢህአዴግ አባል ድርጅቶች አጋር ድርጅቶችን ጨምሮ አንድ ጠንካራ አገራዊ ፓርቲ መሰርቶ የጠንካራ አገራዊ ፓርቲ አሁንም አገራችን የደረሰበት የኢኮኖሚ እድገት፣ የማህበራዊ እድገት፣ የፖለቲካ እድገትና የዲሞክራሲ የሰላም ጉዳይም አጠናክሮ ለህዝቦች ፍትሀዊ የሆነ አገራችንም ፈጣን የሆነ እድገት እንዲመዘገብ ከፍተኛ አስተዋጽኦ ሊያደርግ ስለሚችል በዚህ አግባብ መግለጽ እፈልጋለሁ። አቶ አሻዴል ኢትዮጵያ አሁን ባለው አደራጃጀት የምትቀጥል ከሆነ ባለፉት 27 ዓመት የተለያዩትን ችግሮች ላለመድገም ምንም ዋስትና የለንም ሲሉ ኢህአዴግ መዋሃድ አስፈላጊነት አጽንኦት ሰጥተዋል። ይህ በእንዲህ እንዳለ የኢህአዴግ ሌላኛው አጋር ድርጅት የሆነው የሶማሌ ዲሞክራሲያዊ ፓርቲ ሶዴፓ ዛሬ ባወጣው መግለጫም ተመሳሳይ ሀሳብ አንጸባርቋል። ፓርቲው ባለፉት 27 ዓመታት በሀገራችን ህገ መንግስቱና የፌዴራል ስርዓቱ በተገቢው መንገድ ሲተገብር አልነበረም ብሏል። በመግለጫው ሶማሌ ክልልን ጨምሮ የተለያዩ የሀገራችን አካባቢዎች በሞግዚትነት ሲተዳደሩ እንደነበር ሶዴፓ ያምናል ያለው ፓርቲው የሞግዚት አስተዳዳሪዎች ለግል ጥቅማቸው ማስፈጸም የሚያመቻቸውን አካል ለይስሙላ ከማስቀመጥ ባሻገር የክልሉን በጀትና መሬት በመቀራመት የክልሉን ህዝብ ለከፋ ጉዳት ዳርገዋል ሲል ኮንኗል። ሶዴፓ በለውጡ ጥቅማቸውን ያጡ ሲል የጠራቸው አካላት ዛሬም የእናውቅልሃለን አካሄድና የድሮውን ለመመለስ ተስፋቸውን በተለያየ መንገድ እየገለጹ ይገኛል ሲል በዛሬው መግለጫ አመልክቷል። እነዚህ አካላት ት ባለፉት ሀያ ሰባት ዓመታት ክልላችንን ለችግር ዳርጎ የነበረው አካሄድም ዳግም እንዲመለስ ሶዴፓ መቼም እንደማይፈቅድ ግልጽ ሊሆንላቸው ይገባል ሲልም አጽንኦት ሰጥቷል። በቅሊንጦ ማረሚያ ቤት ቃጠሎ ተከሰው ጥፋተኛ የተባሉ አራት ተከሳሾች ለፍርድ ቤት ቅጣት ማቅለያ አናቀርብም አሉ። ተከሳሾቹ ይህንን ያሉት ጉዳያቸውን ሲመለከት የቆየውና ዛሬ አዲስ አበባ ላይ ላስቻለው የከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ነው። አራቱ ተከሳሾች ይህንን ውሳኔ ያሳለፉት በሐሰት ተቀነባበረ ላሉት ክስ እውቅና አንሰጥም በሚል ነው። የዛሬው ችሎት የተሰየመበት የከፍተኛው ፍርድ ቤት ፌዴራል በአዲስ አበባና በማረሚያ ቤቶች ፖሊሶች ተከቦ እንደነበር የአዲስ አበባ ወኪላችን ዮሐንስ ገብረ እግዚአብሔር ዘግቧል። ጋዜጠኞችን ጨምሮ የችሎቱ ታዳሚያን የዛሬውን ፍርድ ቤት ውሎ በከባድ ጥበቃ ስር ሆነው መከታተላቸውንም ገልጿል። ፖሊስ የተከሳሽ ቤተሰቦች መጀመሪያ ወደ ችሎት እንዳይገቡ ከልክሎ እንደነበር ቢሆንም፣ ተከሳሾች ለፍርድ ቤቱ ባቀረቡት አቤቶታ የችሎቱን ውሎ እንዲከታተሉ ተፈቅዶላቸዋል። ተከሳሾች አቶ ጌታቸር እሸቴ፣ አቶ ፍጹም ጌታቸው፣ አቶ ቶፊቅ ሽኩርና ሸምሱ ሰይድ የመጨረሻ ፍርድ ለመስጠት የቅጣት ማቅለያ ተጠይቀው ላልፈጸምነው ጥፋት የቅጣት ማቅለያ አንጠይቅም ብለዋል። ዳኞች በበኩላቸው የቅጣት ማቅለያ ጥቅም ሊያስረዱ ቢሞክርም ተከሳሾች ከሀሳባቸው ፍንክች ማለት አልቻሉም። የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በጉዳዩ ላይ የመጨረሻ ፍርድ ለመስጠት ለጥቅምት 18 2012 ተለዋጭ ቀጠሮ ሰጥቷል። አድማጮች በመከታተል ላይ ያላችሁት ከዶች በለ ዲደብሊው በቀጥታ የሚሰራጨውን የምሽቱን የዓለም ዜና ነው። ግብጽ በዚህ ሳምንት በታላቁ የህዳሴ ግድብ ግንባታ ላይ በሚደረገው ድርድር የውጭ አሸማጋይ ጣልቃ እንዲገባ ግፊት እንደምታደርግ የሀገሪቱ ባለስልጣናት ተናገሩ። የግብፁ ፕሬዝደንት አብዱል ፈታህ አልሲሲ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከነገ በስቲያ ረቡዕ በሩሲያ ሶቺ ከተማ በሚገኘው የሩሲያና አፍሪቃ ጉባኤ ጎን በጉዳዩ ላይ ይነጋገራሉ ተብሎ እንደሚጠበቅ ሮይተርስ ዘግቧል። በዚህ ስብሰባ በድርድሩ አራተኛ ወገን እንዲሳተፍ ከስምምነት እንደርሳለን ብለን ተስፋ እናደርጋለን ሲሉ አንድ የግብፅ ውጭ ጉዳይ ሚኒስትር ባለስልጣን ለጋዜጠኞች ተናግረዋል። ባለስልጣኑ በሚቀጥሉት ሳምንታት ከአንዳች ቀመር ላይ እንስማማለን ብለን ተስፋ እናደርጋለን ብለዋል። ግብፅ በታላቁ የህዳሴ ግድብ የውሃ ሞላልና አስተዳደር ላይ ለዓመታት የተደረገ ድርድር ፍሬ ባለማፍራቱ አሸማጋይ እንዲገባ በተደጋጋሚ ብትጠይቅም ኢትዮጵያ ግን ግብፅ ያቀረበችውን የአደራዳሪ ይግባ ጥያቄ ተገቢ ያልሆነ ስትል ውድቅ አድርገዋለች የግብፅ ባለስልጣናት በታላቁ ህዳሴ ግድብ የውሃ ሞላልና አስተዳደር ላይ በሚደረገው ድርድር የዓለም ባክ በአሸማጋይነት እንዲገባ ሀሳብ ማቅረባቸውን ሮይተርስ ዘግበዋል ግብፅ በውሃ ማጋራት ላይ ልምድ ያላቸው አሜሪካ ወይም የአውሮጳው ህብረት አሸማጋይ ቢሆኑ ፈቃደኛ መሆኗም ዘገባው ይጠቁማል በሱዳን በሺዎች የሚቆጠሩ ተቃዋሚዎች የቀድሞ ፕሬዚዳንት አሞር አልባሽር ሀገሪቱን ከ30 ዓመታት በላይ በግፍ የገዙት የገዙበት ፓርቲ ይፍረስ ሲሉ ለተቃውሞ ወጡ። ተቃውሞ የነበረው በሱዳን በሚገኙ የተለያዩ የከተማ አደባባዮች መሆኑም ተመልክቷል። ይህ በእንዲህ እንዳለ የሱዳን የሽግግር መንግስትና ተቃዋሚው የሱዳን አማፂ ቡድን ወደ ሰላም የሚያስገባቸውን የመግባቢያ ሰነድ መፈራረማቸው ታውቋል። ሁለቱ ቡድኖች በሚቀጥለው ሳምንት የሰላም ድርድር እንደሚጀምሩም ነው የተነገረው። ይህ የሰላም ስምምነትና ድርድር በሱዳን ለዓመታት የቀጠለውን የእርስ በርስ ጦርነት ይገተዋል ተብሎ ይታመናል። የሊባኖስ ፓርላማ በጠቅላይ ሚኒስትር ሰአዲ ሀራሪ የቀረበውን የታደሰው ረቂቅ አጸደቀ። ሰሞኑን በከፍተኛ ተቃውሞ ስትናጥ የሰነበተችው ሊባኖስ ጠቅላይ ሚኒስትሯ ሰአዲ ሀራሪ በሀገሪቱ የተነሳውን ከፍተኛ ተቃውሞ ተከትሎ ተሀድሶ ለማካሄድ የሚያስችል ረቂቅ ዛሬ በሀገሪቱ ምክር ቤት አቅርበው ነበር። በሊባኖሱ ጠቅላይ ሚኒስትር የቀረበውና በሊባኖሱ ምክር ቤት ዛሬ የጸድቀው የተሀድሶ ረቂቅ በሀገሪቱ በሚገኙ ዋነኛ በተባሉ ተቃዋሚ ፓርቲዎች ድጋፍ ማግኘቱም ተመልክቷል። አንድ የሊባኖስ መንግስት ተወካይ እንደተናገረው የተሃድሶ ረቂቁ በሀገሪቱ የሚገኙ ግዙፍ ኩባንያዎችን የግል የሚያደርግ አዲስ የቀረጥ ጭማሪን የሚጻረር፣ እንዲሁም የመንግስት ሠራተኛ ደሞዝን በግማሽ የሚቀንስ ነው ተብሏል። ይህ ዶቸ በለዲ ደብልዩ ነው። ከዶቸ በለ ደብሊው የሚሰራጨውን የዓለም ዜና ለማብቃት ርዕሰ ዜናውን በድጋሚ ያሰማለው። የኢህአዴግ ውህደትን በተመለከተ አንዳንድ ድርጅቶችና ግለሰቦች የሚሰጡት የተለያየ የተዛባ ዘገባ ተቀባይነት የሌለው ነው ሲል የቤንሻንጉል ጉሙዝ ክልል ገለጸ። በሌላ በኩል የኢህአዴግ ሌላኛው አጋር ድርጅት የሆነው የሶማሌ ዲሞክራሲያዊ ፓርቲ ሶዲፓ ዛሬ ባወጣው መግለጫ ተመሳሳይ ሀሳብ አንጸባርቋል። ዜናው አበቃ።